እግዚአብሔር አምላካችን የተመሰገነ ይሁን። ይሄ በጣም የከበረ ዝማሬ ነው። ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በሶስተኛው ቀን ተነስቶ እኛም ማዳኑን የሚያሳይ ነው። እግዚአብሔር ይመስገን። ዛሬ እንዳልኳችሁ የማቀርበው እዚህ አንደኛ ቆሮንቶስ ምዕራፍ አስራ አምስት ላይ በክርስትና እምነት ስለ ትንሣኤ ክላሲክ ፓሴጅ ከሚባሉት አንዱ ነው ማለት ጥቅልል ያለ አንድ ቦታ ላይ አንድ ሀሳብን ይዞ የሚገኝ ነው። የጌታችን የኢየሱስ ክርስቶስ ትንሣኤ በየዓመቱ ከሚከበሩ የክርስትና እምነት ዋና ዋና ነገሮች አንዱ ነው። በየዓመቱ ከሚከበሩት መካከል ሶስት በተለይ ዋና ዋና ነገሮችን እናከብራለን፣ እኛ እናስባቸዋለን። አንደኛው የጌታ ኢየሱስ ልደት ነው። ሁለተኛው የስቅ መሰቀሉ ቀን ነው። ሶስተኛው ደግሞ ይሄ የትንሣኤ ቀን ነው። የክርስቶስ ትንሣኤ በጣም አስደናቂና ታላቅ ነገር ነው። የሕይወታችን ታላቅ ተስፋ ያለበት አስደናቂ እውነታ ነው። ይሄ የጌታ ኢየሱስ ክርስቶስ ትንሣኤ። የክርስቶስን ትንሣኤ ስናስብ ከሚያሳያቸው ብዙ ነገሮች ውስጥ እኔ እንደማምነው የመለኮት እቅድ መሆኑን ነው የእግዚአብሔር እቅድ ነው የሰዎች እቅድ አይደለም ስለዚህ የመለከት እቅድ ስላለው አንዳንዶቹንና ለእኛ ምን ያህል አስፈላጊ መሆኑን ማወቃችን ለእምነታችን ጥልቅ መሰረትና ለህይወታችንም ለውጥ የሚሆን ነው ምክንያቱም የትንሣኤን ግንዛቤ ያገኙት ደቀ መዛሙርቱ ከዚህም በፊት ተናግረዋለሁ በስፋት በጣም አስደናቂ ፍጥነታዊ ለውጥ ነው ያገኙት በሕይወታቸው። እና አንዳንዶቹን በኋላ እናገርባቸዋለሁ። ስለዚህ የጌታ ኢየሱስ ክርስቶስ ትንሣኤ የእግዚአብሔር መለኮታዊ እቅድ ነው። በራሱ በእግዚአብሔር ታቅዶ የተከናወነ ነው። አስደናቂ ኃይል፣ የመለኮት ኃይል የተገለጠበት ነገር ነው። ግን መለኮታዊ እቅድ መሆኑን በምን እናውቃለን የሚለውን ጥያቄ ስንጠይቅ አንድ አራት ነጥቦችን በዚህ በጣም ረጅም ጊዜ አልወስድም፣ እንመለከታለን እና የመጀመሪያው ነጥቤ የክርስቶስ ትንሣኤ እውነተኛ ክስተት ነው የሚል ነው። አንዳንድ ሰዎች የክርስቶስ ትንሣኤ እውነተኛ ክስተት እንዳይደለ፣ በታሪክ እንዳልተነገረ፣ በታሪክ እንዳልነበረ፣ እንዳልሆነ ለመናገር ይሞክራሉ። እና ይሄ እውነተኛ ክስተት መሆኑን ማወቅ በጣም አስፈላጊ ነው። ቅድም ባነበብኩላችሁ ንባብ ላይ ሐዋርያው ቅዱስ ጳውሎስ ቁጥር ሦስት ላይ እንደዚህ የሚል ነገር ተናግሯል እነ ቁጥር ሶስትና ቁጥር አራትን ላንብብላችሁ እኔ ደግሞ በመጀመሪያ ያንን የተቀበልኩትን አስተላልፌላችኋለሁ ብሎ እንደ መጽሐፍትም ክርስቶስ ኃጢአታችን ለኃጢአታችን እንዴት እንደሞተ እሱም ተቀብሮ እንደነበረ ደግሞም እንደ መጽሐፍትም በሦስተኛው ቀን እንደገና እንደተነሳ ነው ምንግራችሁ ብሎ ነው የሚናገረው አንዳንድ ነገሮችን እነዚህ ቁጥር ሶስትና ቁጥር አራት ላይ የተጻፉትን በተደጋጋሚ የተነገሩትን ቃላት ማሰብ በጣም ጥሩ ነው። ተመልከቱ። የምንዘላቸው ነገሮች የሉም መጽሐፍ ቅዱስ ላይ፣ ሁሉም በጣም ጠቃሚ ነው። እኔ ላለው ኢትዮጵያ ስመላለስ መጽሐፍ ቅዱስን ከትክክለኛው የእግዚአብሔር ቃል ምንጭ ላይ የተተረጎመው መጽሐፍ ቅዱስ ወይም ግሪክና ሂብሩ የምታነቡ ከሆነ የምታነቡ ከሆነ ለስህተት ትምህርት በምንም አይነት መንገድ አትጋለጡ ለስተት ትምህርት ምክንያቱም የእግዚአብሔር ቃል የተጻፈው በተለያየ ትርጉም ማለት በሰዎች አባባል እኔ ይህንን ነው የምከተለው እኔ ይህንን ነው የምከተለው እንድንል መንገድ አይፈቅድም። ወጥ ነው፣ ንጹሕ ነው፣ ቅዱስ ነው፣ እውነተኛ ነው የእግዚአብሔር ቃል። ለዚህ ነው ሐዋርያው ቅዱስ ጳውሎስ ቁጥር ሦስት ላይ ስትመለከቱ እኔ ደግሞ መጀመሪያ ያንን የተቀበልኩትን አስተላልፍ የላችኋለሁ እንደምን እንደ መጽሐፍትም ነው እምለው የሚለው፣ ተጽፏል። የተጻፈውን ነገር ነው የምነግራችሁ ነው የሚለው ክርስቶስ ለኃጢአታችን እንዴት እንደሞተ ወንጌል ላይ ተጽፏል። ማርቆስ ወንጌል ማንበብ ትችላላችሁ፣ ማቴዎስ ወንጌል ማንበብ ትችላላችሁ፣ ዮሐንስ ወንጌል፣ ሉቃስ ወንጌል ማንበብ ትችላላችሁ። እንደ መጽሐፍት ክርስቶስ ለኃጢአታችን ምን ሆኗል? ሞቷል። እንዴት ነው የሞተው? ተሰቅሎ ነው የሞተው በጅራፍ ተገርፎ እንትፍ እየተባለበት ተንቆ በጣም አሰቃቂ የሆነ ሞት። ገላትያ ላይ ሐዋርያው ቅዱስ ጳውሎስ ራሱን እንደጻፈው በእንጨት ላይ የተሰቀለ የተረገመ ነው ተብሎ ብሉይ ኪዳን ላይ እንደተጻፈ የተረገመ ሆኖ ስለና ስለእናንተ ተሰቅሎ ሞቷል። አሁን ቁጥር አራት ላይ ስትመጡ እሱም ተቀብሮ እንደነበረ ደግሞም እንደ መጽሐፍትም ብሎ እንደገና ይደግመዋል ተጽፏል። ይሄኔ እኔ የምነግራችሁ ነገር ዝም ብሎ የሰዎች የቃል በቃል ንግግር የተላለፈ አይደለም። አሁንም አንዳንድ ነገር ልንገራችሁ። አንድ ጊዜ እዚህ እንትና አደርጋለሁ። በሬዲዮ እዚህ ቴሌ ኮንፍራንስ በሚባለው በየሳምንቱ አገለግላለሁ እና ብዙ ሰዎች ይሰማሉ። በጣም ጥሩ ነው። እና ብዙ ጥያቄዎችም ይጠይቃሉ። ብዙዎች መልስ ያገኛሉ ለጥያቄዎቻቸው፣ ለኮንፊውዝድ ለሆኑበት ነገር ሁሉ። ግን አንድ ጊዜ አንድ ሰው እንደሚናገር በአንዱ ፕሮግራም ላይ ተነግሮኝ፣ ያው አልገባም፣ ብዙ ጊዜ እኔ በራሴ ፕሮግራም ነው የምገባው። እና ያን ሰውዬ ግን ለመስማት ሆን ብዬ ገባው። ያ ሰው የሚናገረው ምን ብሎ ነው የክርስትና እምነት አለ በከመጀመሪያ ጊዜ ጀምሮ በቃል ሲተላለፍ የመጣና በኋላ በመጽሐፍ የተጻፈ ነው ብሎ ነው የተናገረው። ይሄ ጥሩ ሀሳብ ነው ይመስላል፣ ጥሩ ሀሳብ ይሄ በዓለም ላይ ላሉ ሊትሬቸሮች፣ ስነ ጽሁፎች ይሰራል። ግን ለመጽሐፍ ቅዱስ ትክክል አይደለም። መጽሐፍ ቅዱስ በቃል ሲተላለፍ ቆይቶ በኋላ ከመቶ ወይም ከሀ ከሰላሳ ዓመት በኋላ በጽሁፍ የሰፈረ ነገር አይደለም። ለዚህ ነው ጳውሎስ የሚናገረው እንደ መጽሐፍት ክርስቶስ ለኃጢአታችን እንዴት እንደሞትም ተመዝግቦ ተቀምጧል። አሁንም ደግሞ እንደ መጽሐፍት በሶስተኛው ቀን እንዴት እንደተነሳ በሶስተኛው ቀን መነሳቱ ተመዝግቦ ተጽፏል። ስለዚህ ዝም ብሎ እኛ የአፍ ወሬ ተከታዮች አይደለንም። በዚህ በሮማን ካቶሊክ ቤተክርስቲያንም ኦራሊቲ ሙቭመንት የሚባል አለ። አንዳንድ ነገሮች እንዳልሰማችሁ፣ ይሄንንም እንዳልሰማችሁ እርግጠኛ ነኝ። ኦራሊቲ ሙቭመንት የሚባል ሙቭመንት አለ። ካቶሊኮች ነው የጀመሩት መጽሐፍ ቅዱስም በቃል በቃል በቃል ዝም ብሎ በኦራል በማስተላለፍ ለሰዎች ማስተላለፍ እንችላለን የሚል ብዙውን የመጽሐፍ ቅዱስ ክፍል ሙልጭ አድርጎ አውጥቶ አንዳንድ ነገር እንዲነገር እና ፕሮቴስታንትም ይህን እንዲቀበል የሚደረግ እንቅስቃሴ ነበር። ባለፉት አስርና ሀያ ዓመታት ያው ቀርቷል። አሁን እንደዚህ እንደዚህ አይነት ነገሮች አሉ። ግን አሁን ይህንን እየተናገርኩበት ምክንያት እንደ መጽሐፍትም የሚለውን እንድታስቡበት ነው። እኛ የምንሰብከውም የምንቆመውም የምናስተምረውም የምንኖርበትም እውነት የተጻፈውም ብቻ ነው። በተጻፈው መሰረት ነው ጳውሎስ ትንሣኤን ሲናገር የተጻፈውን ነገር ነው የምነግራችሁ። እና የተጻፈውን ነገር እነማን ነማን አይተውታል የሚለውን ጥያቄ ከዛ ቀጥሎ የአይን ምስክሮችን ሲጠቅስ ታያላችሁ። ቀጥሎ የአይን ምስክሮችን ምስክርነት ይጠቅሳል። ተመልከቱ። በቃሉ ላይ ለኬፋ ደግሞ ታይቷል ብሎ ተናግሯል። ኬፋ ማን ነው? ሐዋርያው ቅዱስ ጴጥሮስ ነው። ኬፋ ተብሎ ተጠርቶ የነበረው ለኬፋ ታይቷል። አሁን ቁጥር አምስት ላይ ነው። ደግሞም ለኬፋ ታይቶ እንደነበረ ጴጥሮስ፣ ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ አይቶታል። ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ማየት ብቻ ሳይሆን አብሮት አሳ በልቷል ጴጥሮስ ጌታ ኢየሱስ ክርስቶስ ጋር ከዚያም ሚልና ለአስራ ሁለቱ ታይቷል። ለአስራ ሁለቱ አስራ ሁለቱ ደቀ መዛሙርት ያው እዚህ ጋር አስራ ሁለቱ ደቀ መዛሙርት የሚለውን አስራ ሁለቱ ደቀ መዛሙርት ይሁዳ የሌለበትን ነው። ሐዋርያት ሥራ ምዕራፍ አንድ ከቁጥር አስራ ሁለት ጀምሮ ሐዋርያቶቹ ተሰብስበው በይሁዳ ምትክ ማቲያስ የሚባለው መርጠው አስገብተዋል። ስለዚህ እነዚህ አስራ ሁለቱን ነው የሚናገረው ከዛ ቀጥሎ ከአምስት መቶ ለሚበልጡት ለክርስቶስ ኢየሱስ ተከታዮች ለሚበልጡት ወንድሞች በአንድ ጊዜ ታይቶ ነበር ይላል። ምናልባት ይህንን ለማየት ሐዋርያ ስራ ምዕራፍ አንድ ቁጥር 11ን ማየት ጥሩ ነው። ቁጥር 10 ላይ ጌታ ኢየሱስ ወደ ሰማይ ሲሄድ በጣም ብዙ ደቀ መዛሙርት፣ አምስት መቶዎቹ እዚህ ጋር ተሰብስበው እንደነበረ ነው እኔም ማስበው፣ እና በአንድ ጊዜ ለአምስት መቶ ሰዎች ታይቷል። አምስት መቶ ሰዎች ትንሣኤን መስክረዋል። ቀጥሎ ከእነሱም ብዙዎቹ እስካሁን አሉ፣ አንዳንዶቹ አንቀላፍተዋል ብሎ ከዚያ በኋላ ለያዕቆብ። ይሄ ያዕቆብ ማን ነው? የጌታ ኢየሱስ ክርስቶስ ግማሽ ወንድም ነው፣ የማርያም ልጅ ነው። የጌታ ኢየሱስ ክርስቶስ የማርያምና የዮሴፍ ልጅ ነው፣ የጌታ ኢየሱስ ክርስቶስ ግማሽ ወንድም ነው። ይሄ በጣም አስደናቂ ለውጥን ያመጣ መታየት ነው፣ በያዕቆብ ሕይወት ውስጥ ያዕቆብ ጌታ ኢየሱስ ማን እንደሆነ ያልገባው ታናሽ ወንድሙ ነው የጌታ ኢየሱስ ክርስቶስ። ግን ጌታ ኢየሱስ ማን እንደሆነ በደንብ ሊገባው ያልቻለ ሰው ነበር። ልክ የዛ የትንሣኤ ከጌታ ኢየሱስ ከሞት ተነስቶ ካየው በኋላ ሙሉ ለሙሉ ተለውጦ የጌታ ኢየሱስ ተከታይ ከሌሎቹም ወንድሞቹ ጋር ይሁዳም አንዱ ነው የጌታ ኢየሱስ ክርስቶስ ግማሽ ወንድም ከራእይ በፊት ያለውን መጽሐፍ የጻፈው እነዚህ በ- በት- ከትንሣኤ በኋላ የተለወጡ ሰዎች ናቸው እና ጌታ ኢየሱስ እውነት ጌታ አምላክ እንደሆነ ያመነ ሐዋርያ ሥራ ምዕራፍ 15 ላይ ያለውን የቤተ ክርስቲያን በአይሁድነትና በክርስቲያንነት መካከል ያለውን ውዝግብ የፈታ የመጀመሪያው የቤተ ክርስቲያን የኢየሩሳሌም ፓስተር ተብሎ የሚታወቀው ነው። የያዕቆብ እና ከዛ ቀጥሎ ይላል ሐዋርያው ቅዱስ ጳውሎስ፣ በሁሉም ሐዋርያት ታየ። ሁሉም ሐዋርያት የጌታ ኢየሱስ ክርስቶስ ተከታዮች አይተውታል። እና ቀጥሎ ሲናገር ከሁሉም በመጨረሻ ከጊዜ ውጭ እንደተወለደ ለሆንኩት ለኔም ደግሞ ታየ። ሐዋርያው ቅዱስ ጳውሎስም ጌታ ኢየሱስ ክርስቶስን አይተውታል። ይሄ ይህን የምነግራችሁ የክርስቶስ ኢየሱስ ትንሣኤ እውነተኛ ክስተት ሆኖ በታሪክ ሰዎች የተነሳውን ጌታ ኢየሱስን ማየታቸውን እና ይሄ ከእግዚአብሔር በእግዚአብሔር የታቀደ የመለኮት እቅድ አስፈላጊ እውነተኛ ታሪክና ክስተት መሆኑ እርግጠኛ መሆኑን እንድትረዱና እንድትገነዘቡ ነው። ሰዎች ሁሉ ከጌታ መሆኑን እንዲያውቁ የተደረገ ታሪካዊ እውነተኛ ክስተት ነው። ምንም ጥርጥር የለውም። ተአምር ነው። ትንሳኤ ተአምር ነው። እና ድንቅ ነገር ነው። እና የጌታችንን የኢየሱስ ክርስቶስን ትንሣኤ ስናስብ በትክክል የተደረገ የሆነ ነገር እንደሆነ ማመንና መገንዘብ ይገባናል። ብዙ ምስክሮች፣ የአይን ምስክሮች እየነበሩት ነው። ልክ በመጽሐፍ እንደተጻፈ እንደዚሁ ኬፋ እንዳየው ተጽፏል። አስራ ሁለቱ ሐዋርያት እንዳዩት ተጽፈዋል። ቶማስ አይቶት በእጁ እጄን እጄን በተበሳው እጁ ውስጥ ካላስገባሁ ጣቴን እና እጄን ደግሞ በብብቱ በዚህ በተበሳው ጎኑ ካላስገባሁ ብሎ እንደገና አይቶት ጌታዬና አምላኬ ብሎ መናገሩ ተጽፏል። የተጻፈ ነገር ነው። ክብር ለጌታ ይሁን። የጌታ ትንሣኤ የእኛ ትንሣኤም ማስረጃ ነው። አሁን እግዚአብሔር ያቀደው ይሄ ትንሣኤ ለምንድን ነው ብለን ልናስብ እንችል ይሆናል። የጌታ ኢየሱስ ክርስቶስ ትንሣኤ የእኛም ትንሣኤ ማስረጃ ነው። ይህንም በተመለከተ ቁጥር 12ና 13 ላይ ያለውን እዚህ አንደኛ ቆሮንቶስ ምዕራፍ 15 በመጠኑ ላነብላችሁ እፈልጋለሁ። ቁጥር 12 ላይ ሐዋርያው ቅዱስ ጳውሎስ እንደዚህ አለ። አሁንም እሱ ከሞት ተነስቷል ተብሎ ክርስቶስ ከተሰበከ ብሎ በእናንተ መካከል አንዳንዶች የሙታን ትንሣኤ እንዴት የለም ይላሉ ብሎ ይጠይቃል። በቆሮንቶስ ሰዎች ቤተ ክርስቲያን ውስጥ በቆሮንቶስ ቤተ ክርስቲያን አንዳንድ ሰዎች የሙታን ትንሣኤ የለም፣ አዎ ክርስቶስ ተነስቷል፣ ምንም ችግር የለም፣ እሱን ማመን እንችላለን ግን እኛ እንዴት እንነሳለን የሚሉ ሰዎች እንደነበሩ ነው። እኔ እነሳለሁ ወይ? ከሞትኩ በኋላ አባቴ፣ እናቴ፣ አክስቴ፣ አጎቴ፣ ልጄ፣ ወንድሜ የመሳሰለውን ጥያቄ አንስተው እንዴት ልንነሳ እንችላለን ሰዎች ሞተው ከተቀበሩ በኋላ ከበሰበሱ በኋላ አፈር ከሆኑ በኋላ እንዴት ሊነሱ ይችላሉ የሚል ጥያቄ ነው። ይሄ ሪዝነብል ጥያቄ ሊመስል ይችላል። ጠይቀዋል። ሰዎች ተመልከቱ የጠየቁትን አሁንም እሱ ከሞት ተነስቷል ተብሎ ክርስቶስ ከተሰበከ በእናንተ መካከል አንዳንዶች የሙታን ትንሣኤ እንዴት የለም ይላሉ። ክርስቶስ ተነስቷል ተብሎ ተሰብኳል፣ እናንተም አምናችኋል። ይህንን ግን የሙታን ትንሣኤ የለም የሚሉ ሰዎች አሉ። እንዴት ይላሉ ግን? ቁጥር 13 የሙታን ትንሣኤ ከሌለ ክርስቶስ አልተነሳም ማለት ነው። ቁጥር 14 ክርስቶስ ካልተነሳ፣ ስለዚህ ስብከታችን ከንቱ ነው የእናንተ እምነት ደግሞ ከንቱ ነው። በጣም እንደዛ ያለ ብዙ ማብራሪያዎችንና ማስረጃዎችን፣ መከራከሪያዎችን ጳውሎስ ሲያቀርብ ታያላችሁ። ክርስቶስ ተነስቷል። ያም የመለኮት እቅድና የእግዚአብሔር የኃይል ስራ ነው። ይሄ ትክክል ነው። የእግዚአብሔር እቅድ ነው። ጌታ ኢየሱስ ክርስቶስ ተነስቷል። እኛም ልክ እንደ ክርስቶስ እንድንነሳ እግዚአብሔር ይህንን እውነት በክርስቶስ የመጀመሪያ የትንሣኤ በኩር አድርጎ አስቀምጦ እኛም እንደምንነሳ ያሳየበት ማስረጃና ማረጋገጫ ነው። አማኞችም ልክ ጌታ ኢየሱስ እንደተነሳ፣ የበሰበሰው አፈር የሆነው አካላችን በጣም አስደናቂ በሆነ መለኮታዊ አሰራር ተነስቶ ከነፍሳችን ጋር እንደገና ይዋሃዳል ይሄ እውነት ነው። ስለዚህ ይሄ ሥጋችን ከበሰበሰበት በመለኮት ኃይል ተነስቶ በጣም አስደናቂ በሆነ መንገድ በታላቅ ቅጽበታዊ ለውጥ ተለውጦ ከነፍሳችን ጋር እንደገና ይዋሃዳል። አሁን ይህንን አንደኛ ቆርንቶስ አስራ አምስትን እስከ መጨረሻ ብታነቡት ይህንን ነው የሚያሳየው። የሞቱ ሰዎች ይላል ወይም እኛ በሕይወት ያለ ነው በቅጽበተ አይን ተለውጠን በቅጽበተ አይን ማለት ቅጽበተ አይን ከአይን ርግብግብታ ባነሰ ፍራክሽን ኦፍ ሰከንድ ውስጥ ሁሉም የሞተ ሰው በሙሉ በእግዚአብሔር አስደናቂ አሰራር አስደናቂ አሰራር ነው። ሁሉም ተነስቶ ወደ ሰማይ ሄዶ ከነፍሱ ጋር ይዋሃዳል። እኛ የትንሣኤ አካል የለበስን እንሆናለን። ያን ጊዜ አዲስ አካል ነገር ግን እኛኑ የሚመስል እኔን እኔን የምታዩኝን የመሰለ አዲስ አካል ለብሳለሁ እኔ። እናንተም የማያችሁን የመሰለ አዲስ አካል ትለብሳላችሁ። ያ አካል አይታመምም። ያ አካል አይሞትም። ያ አካል ለስቃይ ለመከራ አይጋለጥም። ያ አካል በጣም ልዩ አካል ነው የሚሆነው። ቁጥር 14 ላይ 13 ላይ ያለው ሙግት የሙታን ትንሣኤ ከሌለ ክርስቶስ አልተነሳም ማለት ነው ብሎ ሐዋርያው ቅዱስ ጳውሎስ ክርስቶስ ካልተነሳ ስብከታችን ከንቱ ነው፣ ወረድ ብሎ ደግሞ እምነታችንም ከንቱ ነው አገልግሎታችን፣ ልፋታችን፣ እምነታችን ከንቱ ነው እና 15 እና 16 ላይ ይህንኑ ነው የሚያስረዳው። ተመልከቱ። እንደዚሁም ደግሞ እኛ የእግዚአብሔር የሐሰት ምስክሮች ሆነን ተገኝተናል፣ ክርስቶስ ያልተነሳ ከሆነና እኛም ደግሞ የማንነሳ ከሆነ ምክንያቱም እሱ ያላነሳውን ክርስቶስን ክርስቶስ አልተነሳም የምንል ትንሣኤ የለም የምንል ከሆነ እግዚአብሔር አንስቶታል ብለን መስክረናልና ያም እንደዚህ ከሆነ የሞቱት አይነሱም ማለት ነው። ሙታን የማይነሱ ከሆነ እንግዲያው ክርስቶስ አልተነሳማ። ክርስቶስ ካልተነሳ የእናንተ እምነት ከንቱ ነው፣ እናንተም ገና አሁን በኃጢአታችሁ ናችሁ። እንግዲህ በክርስቶስ ያንቀላፉትን እነዚያ ጠፍተዋል ማለት ነው። ተመልከቱ ክርስቶስ አልተነሳም የሚሉ ሰዎች እነዚህን ሁሉ ነገሮች ይዘው የሚሄዱ ናቸው። ነገር ግን ጌታ ኢየሱስ ክርስቶስ ተነስቷል። እኛም ደግሞ ልክ እንደሱ እንነሳለን። በጌታ አምነው የሞቱት ልክ እንደሱ ይነሳሉ። እሱ ከሞት በመነሳት የመጀመሪያ ነው። እዚህ ጋር አንድ ኮመንት ሰጥቻለው፣ እዚህ ጋር እና ምናልባት የሚቀጥለው እዚሁ ጋር ነው። አሁን ግን ክርስቶስ ተሞት ተነስቷል። በጌታ አምነው የሞቱት ልክ እንደሱ ይነሳሉ። ሌሎች ሰዎች አሉ፣ ከሞት የተነሱ ሰዎች። እነሱን በተመለከተ ጥቂት ነገር ብታስቡ ጥሩ ነው። አሁን ለምሳሌ ሉቃስ ምዕራፍ ሰባት ላይ ጌታችን ኢየሱስ ክርስቶስ የናይን፣ ናይን በተባለ ከተማ የነበረች መበለት ሴት ባሏ የሞተባት ልጅ ነበራት። ልጇ ሞቶ ጌታ ኢየሱስ ወደ ከተማ ሲገባ ሬሳውን ይዘው ሲወጡ ያን ልጅ መቃብ ቃሬዛውን የተሸከሙበትን አቁመው አንተ ወጣት ተነስ ብሎ ልጁ እንደተነሳ ታያላችሁ። ዮሐንስ ወንጌል ምዕራፍ 11 ላይ ጌታችን ኢየሱስ ክርስቶስ አላዛርን ከሞት አንስቶታል። እንደገና ማቴዎ የሆነ ማቴዎስ ዘጠኝ ላይ ወይም እንደዚህ ያችን የአስራ ሁለት ዓመት ሴት ልጅ ጌታ ኢየሱስ አንስቷታል እና እነዚህ በሙሉ የተነሱ ምን አይነት መነሳት ነው ተብሎ ነው የሚታወቀው ሪሰሲቴሽን የሚባል አይነት መነሳት ነው ሪዘራክሽን አይደለም ከሞት ተነስቷል እርግጥ ነው ድብን ብለው ሞተው ነበር ተነስቷል ነገር ግን እንደገና ሞተዋል። የጌታ ኢየሱስ ክርስቶስ ትንሣኤ እንደዛ አይደለም። ይሄኛው ትንሣኤ እኔና እናንተም ወደፊት የሚያጋጥመን ትንሣኤ ዘላለማዊ ነው። ደግመን እንደገና የማንሞትበት አይነት ትንሣኤ ነው። እነሱ ሞተዋል፣ ደግሞ ተነስተዋል፣ እንደገና ሞተዋል። እኛ ግን ሞተናል፣ በስብሰናል፣ እንደገና እንነሳለን። ግን ከዛ በኋላ ደግመን አንሞትም። እግዚአብሔር ይመስገን። እንደዚህ አይነት ልዩነት እንዳለ እንድታስቡ ለማሳሰብም ነው። አሁን የጌታ ትንሣኤ ለአማኞች ታላቅ ተስፋ እንደሆነ እንድናስብ እፈልጋለሁ። በእግዚአብሔር መለኮታዊ ቅድ እንዲሁም በታላቅ ኃይሉ የሆነው ይህ ትንሣኤ የእውነተኛ አማኞች ትልቅ ተስፋ ነው። በጣም ትልቅ ተስፋ ነው። ትንሣኤ ጌታን ስናምን ጀምሮ በውስጣችን ያለውና የተቀመጠው መረዳት እኛ የዘላለም ህይወት እንዳገኘን ነው። ህይወታችን የዘላለም ህይወት ነው። በነገራችን ላይ የሰው ልጅ ሲፈጠር ከመጀመሪያ አዳምና ሔዋን ሲፈጠሩ፣ በሰው ህይወት ውስጥ እግዚአብሔር ምንን አስቀምጧል? ዘላለማዊነትን አስቀምጧል። ስለዚህ እንደ እንስሶች አይደለንም። እኛ በጣም የተለየን ነን። እንስሶች ይሞታሉ። ዘላለማዊ ነፍስ የሚባል ነገር የላቸውም። አለቀ። እኛ እንሞታለን፣ ዘላለማዊ ህይወት አለን። ዘላለማዊ ህይወት ስላለን ይሄ ስጋችን ከነፍሳችን ይለያል፣ እንቀበራለን። አንድ ቀን እንነሳለን፣ ከነፍሳችን ጋር እንዋሃዳለን። ግን ዘላለም የሚባለው ውስጥ እንዴት ነው የምንገባው? ኃጢአተኞች የሆኑ ለዘላለም ስቃይ ውስጥ ሲገቡ እኛ በክርስቶስ የዳንን ለዘላለም ዘላለም በረከት ውስጥ ነው የምንገባው፣ ዘላለማዊነት ስላለን። ዘላለማዊነታችን ኃጢአተኛም ብንሆን ኃጢአተኛም ባንሆን አይጠፋም ዘላለማዊነታችን። አንዳንዶች አሉ፣ አሁን ባለፈውም ሳምንት ወይም በሌላ ጊዜ ነግሬያችኋለሁ። ዩኒቨርሳሊስቶች የሚባሉ ሰዎች አሉ። ዩኒቨርሳሊስቶች የሚባሉ ዩኒቨርሳሊስቶች የሚባሉ ሰዎች እግዚአብሔር ሰዎችን ለዘላለም አይቀጣም የሚሉ የሚል ትምህርት ድሮም ነበር። አሁን ደግሞ በጣም ተፋፍሞ እየቀጠለ ነው፣ እና ብዙ ክርስቲያኖች ይሄ ትምህርት እየመጣ እንደሆነ አያውቁም። ኢትዮጵያም ውስጥ ሊያሰራጩት ብዙ ይፈልጋሉ፣ እና መጠንቀቅ አለብን። እኛ ዩኒቨርሳሊስቶች አይደለንም። ሰው ሁሉ በሙሉ ይድናል አንልም። የማይድኑት ሰዎች አሉ። የማይድኑ በጌታ በኢየሱስ ያላመኑ የማይድኑ ሰዎች ይጠፋሉ ዝም ብለው አንልም። ዩኒቨርሳሊስቶች እንደዚህ ነው የሚሉት፣ የማይድኑ ሰዎች ይሞታሉ፣ ከዛ ለዘላለም ይጠፋሉ ነው የሚሉት። መጽሐፍ ቅዱስ እንደዛ አይልም። የማይድኑ ሰዎች ወይም ያልዳኑ ሰዎች ለዘላለም ዘላለማዊነት ውስጣቸው ስላለ ለዘላለም ምን ይሆናሉ? ይቀጣሉ፣ መከራ ውስጥ ይወድቃሉ ለዘላለም። ለቅሶና ጥርስ ማፋጨት ይሆናል ብሎ ጌታ ኢየሱስ የተናገረው ያንን ነው። ግን አሁን የአማኞች ትልቅ ተስፋ የሆነው ይሄ ለዘላለም ከክርስቶስ ጋር ይሄ አካላችን ቢበሰብስም ተነስቶ ተዋህዶ ለዘላለም ከክርስቶስ ጋር መሆናችንን የሚያሳይ ነው። የክርስቶስ ትንሣኤ ቁጥር 21ና ቁጥር 22ን እንድትመለከቱልኝ እፈልጋለሁ። ቁጥር 21 እንደዚህ ይላል፣ በሰው በኩል ቁጥር 21 ላንብበው ራሱን በሰው በኩል ሞት ስለመጣ በሰውም በኩል ደግሞ የሙታን ትንሣኤ መጣ ብሎ ይናገራል። ሁሉም በአዳም እንደሞቱ እንደዚሁም ደግሞ ሁሉም በክርስቶስ ሕያዋን ይሆናሉ። ግን ቁጥር 23 ሁሉ ሰው ግን በራሱ ተራ ይሆናል። እኛ ሁላችንም አንድ ጊዜ አንሞትም። ሁላችንም በየተራ ነው የምንሞተው። በጣም ይገርማል። መጽሐፍ ቅዱስ ይህንን በደንብ ነው የሚናገረው። ክርስቶስ በኩሩ ነው ይላል፣ ከሞት በመነሳት የመጀመሪያውን፣ ከዚያም የክርስቶስ የሆኑት ማለት ትክክለኛ ትንሣኤ የሚባለውን ዴፊኒሽን የሚያሟላው ጌታ ኢየሱስ ነው። አላዛር ሞቶ ተነስቷል፣ እንደገና ሞቷል። የናይኑ ወጣት ሞቶ ተነስቷል፣ እንደገና ሞቷል። ያቺ የአስራ ሁለት ዓመት ልጅ ሞታ ተነስታለች እንደገና ሞታለች። የክርስቶስ ግን ፍጹም ትንሣኤ ነው። ስለዚህ ከዚያም የክርስቶስ የሆኑት እነሱ ደግሞ በሱ መምጣት ጊዜ ነው እያለ የትንሣኤንና የዳግም ምጻትን ይናገራል። ግን አንድ ነገር እንድታስታውሉ እዚህ ቁጥር ሀያ አንድ ላይ ያስፈልጋል። በሰው በኩል ሞት ስለመጣ በሰውም በኩል ደግሞ የሙታን ትንሣኤ መጣ ይላል ሁለት በሰው በኩሎች ናቸው ያሉት። በመጀመሪያው በሰው በኩል የሚለው የመጀመሪያው በአዳምና በሔዋን በኩል የሆነውን ውድቀትና በውድቀት የመጣብንን የውድቀት ህይወት ነው። በሰው በኩል ሞት መጥቷል። ይህ የውድቀት ህይወት ነው የምታዩት አሁን። የግድያው፣ የጥላቻው፣ የክፋቱ ሁሉ ምክንያት የውድቀት ህይወት ነው። የጦርነቱ የህይወት ትርጉምና አላማ። በሰዎች ህይወት መጥፋቱ ሰዎች ልክ እንደ እንስሳ መሆናቸው የውድቀት ህይወት ነው። በሰው በኩል የመጣው ሞት ፓኬጅ ውስጥ ያለ ነገር ነው። በአዳምና በሔዋን ሞት ኃጢአት በኩል የመጣው ሞት እጅግ በጣም ብዙ ውስብስብ የጸባይ መዘበራረቅ ሁሉ የመጣው ከዚህ ከሞት በሰው በኩል ከመጣው ሞት በኩል ነው። ያ የውድቀት ህይወት ነው ህይወት ሁሉ ተስፋው በዚህ ዓለም መሆኑን የሚያሳይ ተስፋ ያሳጣ ጭንቀት፣ ውጥረት ውስጥ ሁሉ ሰዎችን ያስገባው በሰው በኩል የመጣው ሞት ነው። በአዳም በኩል ታያላችሁ። ሰዎች ቢሮ፣ በሰፈር፣ በቤት፣ በዘመድ መካከል ሰዎች ሁሉ ህይወታቸው በጣም በጣም የሚያስገርም የሚያስጨንቅ ሆኖ የተገኘው በሰው በኩል በመጣው ሞት አማካኝነት ነው። በሰው በኩል የመጣው የመጨረሻው ጠላት የሰው ሁሉ ጠላት ሞት ነው። ራሱ ሞት ነው። ሞት መጽሐፍ ቅዱስ ይለዋል፣ የሰው ሁሉ ጠላት ነው። ሞት የህይወት ሁሉ ጠላት ነው። ታላቁ ጠላት ብሎ ነው መጽሐፍ ቅዱስ የሚናገረው። ግን የጌታ ትንሣኤ የአማኞች ተስፋ ነው የሚለውን ነገር ስንመለከት ቁጥር ሀያ አንድን ደግሞ በሌላ መልኩ ማየት ጥሩ ነው። ቁጥር ሀያ አንድ ላይ በሰው በኩል ሞት ስለመጣ ብሎ በሰውም በኩል ደግሞ የሙታን ትንሣኤ መጣ ይላል። አሁን ተመልከቱ። የመጀመሪያው በሰው በኩል በአዳምና ህዋን የሆነው ነው። የሁለተኛው በሰው በኩል ግን በጌታ በኢየሱስ ክርስቶስ የሆነው ነው። ጌታ ኢየሱስ ክርስቶስ የእኛን ስጋ ለብሶ ሁለተኛው ሰው ሆኖ በሱ በኩል የሙታን ትንሣኤ። በመጀመሪያው ሰው በኩል ሞት፣ የዘላለም ሞት፣ በሁለተኛው ሰው በኩል በክርስቶስ ኢየሱስ የሙታን ትንሣኤ ተነስቶ ለዘላለም መኖር፣ የዛ ቀጥታ ተቃራኒ የሆነው ነገር ነው በጌታ በኢየሱስ የመጣው። ይህ ሲገባን ነው ክርስትና በደንብም ይገባል። የሁለተኛው በሰው በኩል የሚያሳየው ጌታ ኢየሱስን ነው ብያቸዋለሁ። በሁለተኛው ሰው በኩል በመጀመሪያው ሰው በኩል የመጣው እንዲለወጥ፣ እንዲቀየር እና እንዲቀለበስ ነው የተደረገው። ይሄ የእግዚአብሔር እቅድ ነው። የመጀመሪያው ሰው በኩል የመጣው ነገር በሙሉ በጌታ በኢየሱስ ክርስቶስ ላመኑት ሰዎች መቶ በመቶ ይቀለበስላቸዋል። በጣም የሚገርም ነው። የዘላለም ጥፋት ውስጥ አንሆንም። የዘላለም ህይወት ውስጥ ነው የምንኖረው። ይሄ እግዚአብሔር በመለኮታዊ ዕቅዱ ያቀደው ነገር ነው። ባለፈው ሳምንት አንደኛ ጴጥሮስ ምዕራፍ አንድ ቁጥር 18 እና 19 ላይ የጌታ ኢየሱስ ክርስቶስን ደም በተመለከተ ስንመለከት እናንተ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በብር እና በወርቅ አይደለም የዳናችሁት ቤዛነት ያገኛችሁት ብሎ ነገር ግን እንደ በግ በክቡር በክርስቶስ ኢየሱስ ደም ነው ኃጢአታችሁ የተሰረየውና ደህንነት ያገኛችሁት የሚለውን ይናገርና ያ ደግሞ አስቀድሞ ምድርና ሰማይ ከመፈጠራቸው በፊት ታወቀ ነው የሚለው አሁን እኛ በክርስቶስ የመሆናችን ነገር እና በክርስቶስ ይሄ የሙታን ትንሣኤ የማግኘታችን ነገር በእግዚአብሔር ገና አዳምና ሔዋን ሳይፈጠሩ የታቀደ ነገር ነው ነው የሚለው መጽሐፍ ቅዱስ። ዝም ብሎ ዘመን ያመጣው የሰዎች ፍልስፍና ወይም የሰዎች ሀሳብ አይደለም። ስለዚህ በሁለተኛው ሰው በጌታችን በኢየሱስ ክርስቶስ በኩል የሙታን ትንሣኤ መጣ። ስለዚህ በሱ በኩል ሁላችን ከሞት እንድንነሳ ጌታችን ኢየሱስ ክርስቶስ ከሞት የመጀመሪያ በክር ሆኖ ተነሳ። እግዚአብሔር ይመስገን። ልክ ጌታ ኢየሱስ እንደተነሳ እኔና እናንተም እንነሳለን። አንድ ቀን እንሞታለን። ምንም ጥርጥር የለውም። ግን ከሞት እንነሳለን። ከሞት ተነስተን ምን አይነት ሰው ነው የምንሆነው? ፊልጵስዎስ ምዕራፍ ሶስት ላይ አሐዋርያው ቅዱስ ጳውሎስ ያልተናገረባቸው ሐሳቦች የሉም። ፊልጵስዩስ ምዕራፍ 3 ላይ ስትመጡ አስደናቂ ምዕራፍ ነው። ቁጥር 21 ላይ ስትመጡ እንደዚህ ይላል። ቁጥር 20 ላይ የኛ አገር በሰማይ ነውና ከዚያም አዳኙን ጌታ ኢየሱስን ጌታ ኢየሱስ ክርስቶስን እንጠብቃለን። አገራችን ሰማይ ነው። አዳኙ ጌታ ኢየሱስ ከዛ ይመጣል። እሱን እንጠብቃለን። ቁጥር 21 ላይ ሲመጣ እሱም ሲመጣ ነገሮቹን ሁሉ ሳይቀር ለራሱ እንደሚያስገዛበት እንደ ኃይሉ አሰራር የእሱን የከበረ አካል እንዲመስል የእኛን የተዋረደውን አካላችንን ይለውጠዋል ይላል። ጌታ ኢየሱስ ሲመጣ ይሄ የተዋረደው አካላችን የሚታመመው እና ስንሞት የሚበሰብሰው አካላችን፣ ይሄ የተዋረደው አካላችን ለልዩ ልዩ ጭንቀት አደጋ የተጋለጠው አካላችን የጌታ የኢየሱስ ክርስቶስን አካል መስሎ ይለወጣል ነው የሚለው የከበረ አካል መስሎ ይለወጣል። ይሄ አስደናቂ አስደናቂ ነገር ነው። ይሄ የሚሞተው አካላችን ሲነሳ የማንን አካል ነው የሚመስለው? የክርስቶስን አካል። ይህንን መግለጽ በጣም ቢከብድም የሚሆነው ይሄ ነው። አምላክ አንሆንም፣ ግን አካላችን ሙሉ ለሙሉ እንደ ክርስቶስ አካል ይለወጣል። ቁጥር 22 እዚሁ አንደኛ ተሰሎንቄ ላይ የሚናገረው ይህንን ነው የሚያብራራው። በአዳም ሰዎች ሁሉ ሞተዋል፣ በክርስቶስ ግን ሕይወት ያገኛሉ። ጌታ ኢየሱስ ክርስቶስ በጣም አስደናቂ በሆነ መንገድ ሕይወታችንን ይለውጠዋል። እኛ ከዘላለም እስከ ዘላለም ከእሱ ጋር በተለወጠ ሕይወትና በተለወጠ አካል ለዘላለም ደምቀን እንድንኖር ነው የሚያደርገው። እኔ አንድ ክፍል እዚህ ጋር ላነብላችሁ፣ ማስታወሻ ላይ አስቀምጫለሁ። ዮሐንስ ወንጌል ምዕራፍ 11 ላይ ጌታ ኢየሱስ ክርስቶስ አላዛርን ከሞት ሊያነሳው በሄደበት ጊዜ ሁለቱን እህትማማቾች ማርታን እና ማርያምን በተለያየ በተወሰነ ደቂቃ ልዩነት አግኝቷቸው ነበር እና መጀመሪያ ያገኘው ማርታን ነው ወደ መቃብሩ ገና ሊጠይቃቸው በሞተ በአራተኛው ቀን እንደመጣ እና ማርታ ጌታ ኢየሱስን አንተ የምትጸልየውን ጸሎት እግዚአብሔር እንደሚሰማህ አውቃለሁ፣ ማንኛውንም ነገር እግዚአብሔር እንደሚሰጥህ እኔ አውቃለሁ አለችው። ጌታ ኢየሱስ መልሶ ምን አላት? ኢየሱስም ለእሷ ወንድምሽ እንደገና ይነሳል አላት። አላዛርን ለማስነሳት ማርታ ለሱ በመጨረሻው ቀን በትንሣኤ እንደገና እንደሚነሳ እኔ አውቃለሁ አለችው። ስለ ትንሣኤ በደንብ ተምራለች ማለት ነው ማርታ። እና ቁጥር 25 ላይ ኢየሱስም ለእሷ ትንሣኤም ሕይወትም እኔ ነኝ ብሎ ተናገራት። ጌታ ኢየሱስ ክርስቶስ ትንሣኤም ሕይወትም ነው። በእኔ የሚያምን እሱ ቢሞትም እንኳን ይኖራል ነው ያለው። በእኔ የሚያምን እሱ ቢሞትም እንኳን ይኖራል። በሕይወት የሚኖርና በእኔም የሚያምን ሁሉ አሁን በፍጹም አይሞትም። የዘላለም ሞት አያገኝም ማለት ነው። አንቺ ይህን ታምኛለሽን ብሎ ጌታ ኢየሱስ ክርስቶስ ጋራ ውይይት እንዳደረጉ ታያላችሁ። አዎ ጌታችን ኢየሱስ ክርስቶስ እሱ ትንሣኤ ነው፣ እሱ ሕይወት ነው እና ወደ መጨረሻው ነጥቤ፣ ወደ መጨረሻ መንደርደሪያዬ ጋር ስመጣ ይሄ በእግዚአብሔር በመለኮት ዕቅድ የታቀደው የትንሣኤ ሕይወት የክርስቶስ ትንሣኤና የእኛም ትንሣኤ እውቀቱ የሰው ህይወት ለዋጭ የሆነ እውቀት ነው። ይህንን በተመለከተ አንዳንድ ነገሮች እነግራችሁና ወደ ማጠቃለያ እመጣለሁ። የጌታ ሞትና ትንሣኤ ገና ከመሆናቸው በፊት፣ ሁለቱ ነገሮች ሞቱ እና ትንሣኤ ከመሆናቸው በፊት ጌታ ኢየሱስ እንደሚያዝ፣ በአይሁድ ሸንጎ እንደሚቀርብ፣ በሮም ገዥዎች እንደሚፈረድበት፣ እንደሚሰቀል፣ እንደሚሞት ነገር ግን ከሞት በሶስተኛው ቀን እንደሚነሳ ለደቀ መዛሙርቱ በተደጋጋሚ አስረድቷቸዋል። ይገርማል እኔ የሰውን አይምሮ ማስብበት ሀሳቤ ሰው ብዙ ጊዜ የተነገረው የተነገረውን ነገር በተለይ በክርስቶስ እና በእግዚአብሔር ቃል የተነገረውን ነገር አለማመኑ ሁል ጊዜ ይገርመኛል። እርስ ሁላችንም የተለያዩ ችግሮች አሉብን እርግጥ ነው ግን የደቀ መዛሙርቱ ብሶብኛል አሁን ሳስበው ምክንያቱም ጌታ ኢየሱስ በተለያየ አጋጣሚ ነግሯቸዋል፣ እንደሚያዝ እንደሚ እንደ መከራን እንደሚቀበል እንደሚሰቀል፣ እንደሚሞት በሞተ በሶስተኛው ቀን እንደሚነሳ። አሁን ማርቆስ ወንጌል ላይ ብቻ ላንብብላችሁ ማርቆስ ወንጌል ምዕራፍ ስምንት ቁጥር ሰላሳ አንድ ላይ እንደው እንዴት እንደነገራቸው ምዕራፍ ስምንት ቁጥር 31 ላይ እሱም የሰው ልጅ ብዙ ነገሮችን ሊሰቃይ እንደሚገባው ራሱን ነው፣ በሽማግሌዎች በካህናት አለቆችና በጸሐፍት ተቀባይነት እንደሚያጣ አንቀበልህም እንደሚሉት እንደሚገደል ከሶስት ቀን በኋላ እንደገና እንደሚነሳ ሊያስተምራቸው ጀመረ ይላል። በጣም ይገርማል። ጌታ ኢየሱስ ደቀ መዛሙርቱን አስተምሯቸዋል። ትምህርት አሁን እያስተማርኩ አይደል? እየሰበኩ አይደል? ልክ እንደዚህ ለደቀ መዛሙርቱ የሰው ልጅ ብዙ ነገሮችን ሊሰቃይ እንደሚገባው በሽማግሌዎች፣ በካህናት አለቆች፣ በጸሐፍት ተቀባይነት እንደሚያጣ፣ የሃይማኖት አለቆች የሃይማኖት መሪዎች አንተ የምታስተምረውን አልንቀበልም ብለው እንደሚሉት ብለውታል። በድንጋይ ሁሉ ሊወግሩት ተዘጋጅተው እንደነበረ ታነባላችሁ። ግን እንደሚገደል ከሶስት ቀን በኋላ እንደገና እንደሚነሳ ሊያስተምራቸው ጀመረ እና በትምህርት መልክ ይሄንን ሰጥቷቸዋል። ምዕራፍ ዘጠኝ ቁጥር ዘጠኝ እስከ አስር እዚህ ጠቅሼዋለሁ። ምዕራፍ ዘጠኝ ቁጥር ዘጠኝ እስከ አስር ላይ እንደዚህ ሆነ ጌታ ኢየሱስ በተራራ ላይ ከተለወጠ በኋላ ሶስቱ ደቀ መዛሙርት አብረውት ከተራራው እየወረዱ እነሱም ከተራራው እየወረዱ ሳሉ የሰው ልጅ ከሙታን እንደሚነሳ እስከሚነሳ ድረስ ያዩቸውን ነገሮች ለማንም እንዳይነግሩ አዘዛቸው። ታያላቸው እኔ ሞታለው፣ በሶስተኛው ቀን እነሳለው። እስከዛ ድረስ ያያችሁትን ነገር ለማንም አትንገሩ ነው ያላቸው እና ቁጥር አስር ላይ ከሞት መነሳት ምን ማለት እንደሆነ አንዳቸው ከሌላቸው ጋር እየተጠያየቁ ያንን ቃል በራሳቸው ጠበቁት፣ ብሎ ይናገራል። የሚገርም ነው። ጌታ ኢየሱስ ነግሯቸዋል። ምዕራፍ 13 አሁን ማርቆስ ወንጌል ምዕራፍ 13 ላይ ስትመጡ ቁጥር 32 እስከ 34 ላይ እንደዚህ የሚል ቃል ታያላችሁ። ያንን ቀን ወይም ያንን ሰዓት በተመለከተ ስለ ጌታ የምጽአት ቀን ማንም ሰው፣ በሰማይ ያሉ መላእክትም፣ እንዲሁም ልጅ ከአባት በቀር ማንም አያውቅም። እናንተ ተጠንቀቁ ትጉና ጸልዩ ሰዓቱ መቼ እንደሆነ አታውቁምና፣ ብሎ ጌታ ኢየሱስ ክርስቶስ ተናገራቸው። እና ጌታ ኢየሱስ በተደጋጋሚ እንግዲህ እዚህም ክፍል ላይ እንደዚሁ በተደጋጋሚ በተደጋጋሚ እዚህ ቁጥር 21 ላይ ወደ ሀያ አንድ ልምጣ በዛን ጊዜም ማንም ለእናንተ እነሆ በዚህ እንደዛ ብሎ ቢነግራችሁ አትመኑ። የሰው ልጅ በታላቅ ክብር ይመጣል፣ ግን ከመሆኑ በፊት መከራ እንደሚቀበል ተናግሯቸዋል እና እንግዲህ ይህንን ሁሉ የምናገርበት ምክንያት ደቀ መዛሙርቱ ደጋግሞ ደጋግሞ ጌታ ኢየሱስ በማርቆስ ወንጌል ላይ በተደጋጋሚ በማቴዎስ ላይ በተደጋጋሚ በሉቃስ ላይ በተደጋጋሚ በዮሐንስ ወንጌል ላይ በተደጋጋሚ ተናግሯቸው ነበር። ግን ደቀ መዛሙርቱ አልገባቸውም ነበር በጭራሽ። ለነሱ በእርግጥ አዲስ ነገር ነው። ማናቸውም እውነት ይሆናል ብለው አላሉም ነበር። የሚሆን ከሆነ እንዴት የሚል ጥያቄ እንደነበራቸው ግልጽ ነው። ሆኖም ጌታ ኢየሱስ እየተናገረ፣ እምነት አልነበራቸውም። አሁን ይህንን በቀጥታ ትምህርት ደግሞም በምሳሌ ጌታ ኢየሱስ ነግሯቸዋል የሚለውን ከነገርኳቸው በኋላ በምሳሌም ጌታ ኢየሱስ አስረድቷቸዋል። ዮሐንስ ወንጌል ምዕራፍ ሁለት ላይ የመጀመሪያውን ተአምር ከሰራ በኋላ ጌታ ኢየሱስ የመጀመሪያውን ተአምር ውሃን ወደ ጠጅነት ወደ ወይንነት ከለወጠ በኋላ ቤተ መቅደስ ገብቶ ታላላቅ ነገሮችን አደረገ። ምዕራፍ 2 19 እስከ 22 እዚህ ላይ ጽፌዋለሁ። እንዲህ ይላል ኢየሱስም መለሰ ለነሱ ይህን ቤተ መቅደስ አፍርሱት፣ እኔም በሶስት ቀናት ውስጥ አነሰዋለሁ አላቸው። ከዛም አይሁድ ይህ ቤተ መቅደስ ለ46 ዓመታት በግንባታ ላይ ነበር፣ አንተ በሶስት ቀናት ውስጥ ታነሰዋለህን ብለው ጠየቁት። የጸሐፊው በመንፈስ ቅዱስ ሆኖ የሰጡ አስተያየት አለ። እሱ ግን የተናገረው ስለ አካሉ ቤተ መቅደስ ነበር። ቁጥር 22 እሱም ከሞት ከተነሳ በኋላ ተመልከቱ፣ እሱም ከሞት ከተነሳ በኋላ የእሱ ደቀ መዛሙርት ይህንን ለእነሱ ነግሯቸው እንደነበረ አስታወሱ። እነሱም መጽሐፍትንና ኢየሱስ ተናግሮ የነበረውን ቃል አመኑ ይላል ጌታ ኢየሱስ ከተነሳ በኋላ ነው ደቀ መዛሙርቱ የጌታ ኢየሱስ ክርስቶስ መነሳት እነሳለሁ የሚለውን ያመኑት። ጌታ ኢየሱስ ከሞት ከተነሳ በኋላ በአይናቸው ያዩ ደቀ መዛሙርት ትንሣኤ ምን ማለት እንደሆነ፣ ታላቅ የእግዚአብሔር ኃይል መገለጥ እንደሆነ፣ ተአምር እንደሆነ፣ የእግዚአብሔር እቅድ የመለኮት እቅድ እንደሆነ አወቁ ከዛ በኋላ አስደናቂ ለውጥ ውስጥ ነው የገቡት። ህይወታቸው በሙሉ ተለውጧል። ፈርተው ተንቀጥቅጠው በቤት ውስጥ ተሸሽገው የነበሩት ደቀ መዛሙርት በእምነት ተሞልተዋል። ይሄ እምነት ትክክል ነው በሚል ለሰዎች ሁሉ ሊናገሩለት ዓለም አቀፍ እንቅስቃሴ እንዲመጣ አድርገዋል። ደቀ መዛሙርቱ ለሰዎች ሁሉ የተናገሩት የሰው ህይወት ያለ ክርስቶስ ተስፋ የለው በክርስቶስ ግን የሞቱ ሁሉ ይነሳሉ። እኛ እንዳውም ይሰብኩ የነበረው የትንሣኤ ምኖች ነን እያልን ምስክሮች ነን። ጌታ ኢየሱስ ሞቶ ተነስቷል። እኛም ሞተን እንነሳለን። ፈላስፎች ሐዋርያ ሥራ ምዕራፍ 17 ላይ በጣም ተደንቀው ሰምተዋቸዋል። ይሄ አዲስ ነገር ነው ለእኛ ብለው ግን እውነት ነው። የክርስቶስ ኢየሱስ እንደተነሳ እኔና እናንተም እንነሳለን። የትንሣኤ ምስክር የመባል ክብርም አገልግሎትም ውስጥ ገብተዋል። የብዙ ሰዎች ሚሊየን ሚሊየን የሚሆኑ ሰዎች የመለወጥ ምክንያት ሆነዋል። መጽሐፍ ቅዱሳችን እንደዚህ አይነት የለውጥ ምክንያት ነው። ትንሣኤ በእውነት የሆነ በሰዎች አይኖች በራሳቸው የታየ በእኔና በእናንተም አይን ወደፊት የምናየው የእምነታችን ማረጋገጫ የእምነታችን ታላቅ ተስፋ መሠረት ነው። ትንሣኤን ለማስቀረት የካህናት አለቆች እና የሮም ገዢዎች ብዙ ጥረት አድርገዋል። ጉቦ ሙሉ ሰጥተው ማንም ሊያስቀረው ሊለውጠው፣ ፖለቲካ አመለካከት ሊቀይረው ያልቻለ የእውነተኛ የእግዚአብሔር መለኮታዊ እቅድ ውጤት ነው። እኔና እናንተም እንነሳለን ልክ ጌታችን እንደተነሳ ያ ተስፋ በውስጣችን ቢቀመጥ የዓለም ጭንቀት የዓለም ልዩ ልዩ ነገር ሊያናውጠንና መዋዠቅ ውስጥ ሊያስገባን አይችልም። እምነታችን ጸንቶ፣ ቅድም እንደዘመርነው ከጌታ ጋር ለዘላለም እንኖራለን። ክብር ሁሉ ለጌታ ይሁን። ስለዚህ ይህንን እውነት ልባች ውስጥ እንድታሰርጹ ጌታ ይርዳን። አሁን ቁጥር አስራ ስድስትን በመዘመር እንጨርሳለን። ክብር ለኢየሱስ ይሁን።